ህጉ በየትኛውም አገር ቢሆን ሰባዊ መብት ጥሰትን የሚፈጽሙ የመንግስት ባለስልጣናት ላይ የብሪታንያ መንግስት ከወሰነ በብሪታንያ ያላቸው ሀብት እንዲያዝ ብሎም እንዲወረስ ለመንግስት ስልጣን የሚሰጥ ነው። ይህ አዲስ ህግ ሰርጌ ማግነክስቲ የተባለ የራሺያ የህግ ባለሙያ የነበረ ከራሺያ መንግስት ጋር በመተባበር የገንዘብ ብዝበዛ ያካሄዱ ግለሰቦችን በማጣራት ላይ እንዳለ በራሺያ መንግስት ተይዞ በእስር ቤት ተደብድቦ መገደሉን ተከትሎ የቀድሞ የአሜሪካ መሪ ባራክ ኦባማ መንግስት ከግለሰቡ ጋር በተገናኘ ከራሺያ መንግስት ጋር የተያያዙ ባለስልጣናት በሰውየው ግድያ የተሳተፉ እጃቸው አለበት የተባሉና ይከታተለው ከነበረው ወንጀል ጋር ንክኪ ያላቸው ግለሰቦችን ጨምሮ ወደ አሜሪካ እንዳይገቡ ቪዛ የሚከለክል በአሜሪካ ያላቸው ገንዘብ እንዲታገድና ተጠያቂ እንዲሆኑ የሚያደርግ በ2012 ያሳለፈውን ህግ ተከትሎ ነው። ብሪታንያ በራሷ የህግ ደንብ መሰረት ተግብራ ህጉን የማግኔክስቲ ህግ ስትል ሰይማ ያወጣችው። በለንደን ስኩል ኦፍ ኢኮኖሚክስ የሰብዓዊ መብት ጉዳዮች ተመራማሪ ዶክተር አወል ቃሲም ይህንን ህግ እንዲህ ሲሉ ተንትነውታል። መሰረቱ ህጉ ስልጣን የሚሰጠው መንግስት ነው። መንግስት እንደዚህ አይነት ድርጊት ውስጥ ገብቷል ብሎ የሚጠረጠራቸውን ግለሰቦች ወደ ፍርድ ቤት ወስዶ በፍርድ ቤት ውሳኔ ሀብታቸው እንዲያዝ ስልጣን ይሰጠዋል ማለት ነው። ስለዚህ በዓለም ላይ ማንኛውም የሰብአዊ መብት ጥሰት ላይ የሚሳተፍ ከሰው መብት ጥሰት የሚጠቀም የመንግስት ባለስልጣን እዚህ ሀገር ውስጥ ያለ ሀብቱ፣ ቤቱ ሊወረስ የሚችልበት አጋጣሚ ሊኖር ይችላል ማለት ነው። እንደ አለም አቀፍ ግልጽነት የተሰኘው ድርጅት ያለፈው አመት መረጃ መሰረት የገንዘብ ሙስና ይካሄድባቸዋል ከተባሉ አንድ መቶ ሰባ ስድስት የዓለም ሀገሮች መካከል ኢትዮጵያን ጨምሮ አርባ አምስቱ የአፍሪካ ሀገራት ከመቶ በታች ናቸው። ስልጣንን ያላግባብ በመጠቀም የገንዘብ ምዝበራ በሚያካሂዱ የአፍሪካ ባለስልጣናት ላይ ህጉ የሚኖረውን ጫና ዶክተር አወል ሲገልጹ ያንን ያለ አግባብ በመጠቀም በተለይም ደግሞ ከፍተኛ የሚባሉ የሰብአዊ መብት ጥሰት ድርጊት ውስጥ ላይ የሚሳተፈው ግለሰቦች በተወሰነ ደረጃ ድርጊታቸውን እንዲመረምሩ ያደርጋቸዋል። ምንጩ ግልጽ ያልሆነ ገንዘብ ሌላ አገር ውስጥ እዚህ አገር ውስጥ ለምሳሌ ማለት ነው ኢንቨስት ቢያደርጉ፣ ቤት ቢገዙ፣ ያ ቤት ያ ገንዘብ ሊወረስ የሚችልበት ሁኔታ ነው የሚያስቀምጠው ማለት ነው። አሁን ኦልሬዲ ይህንን ቢያወጡት ሶስት ሀገሮች ናቸው አሜሪካኖች ይሄ ሀገርና ኤስቶኒያ የምትባል ሀገር፣ ዩሮፒያን ዩኒየን በአጠቃላይ ሁኔታዎችን እየፈተሸ ነው። ተመሳሳይ ህግ ማውጣት ህጋዊ ተጠያቂነት ሊቀርብ የሚችልበትን መዋቅር እያበጁ ነው ማለት ነው። ስለዚህ ደፍነት ጫና ይኖረዋል። ቱዛት ኤክስተንት በተወሰነ ደረጃ ይህንን ጫና ምናልባት ጥያቄ ውስጥ የሚያስገባው ነገር ምንድን ነው? ይህንን ህግ ተጠቅሞ ወደ ፍርድ ቤት ግለሰቦችን ማምጣት የሚችለው መንግስት ብቻ ነው። ከዛ አንጻር ሲታይ አንዳንድ ፖለቲካዊ ግንኙነት ከዚህ ሀገር መንግስት ጋር ያላቸው አምባገነን መንግስታት ማለት ነው፣ በተወሰነ ደረጃ ጥበቃ ሊደረግላቸው የሚችልበት ፖለቲካዊ ሁኔታ ሊኖር ይችላል። ከዚህ በፊትም እንደነበረው ማለት ነው። ግን ይሄ በተወሰነ ደረጃ ሰብዓዊ መብትና ዲሞክራሲ ላይ የሚሰሩ ግለሰቦች፣ ድርጅቶች፣ ማህበሮች በተወሰነ ደረጃ የሆነን ይፈጥረው እድል አለ ጫና ለመፍጠር። በብሪታንያ የዓለም አቀፍ የወንጀል ተቋም ምርመራ በየአመቱ አንድ መቶ ቢሊዮን የእንግሊዝ ፓውንድ በብሪታንያ ያልፋል። ይህንን የማግነክስ ቴክ የብሪታንያ የላይኛው ምክር ቤት በቅርቡ ሙሉ በሙሉ ያጸድቋል ተብሎ ይጠበቃል። ለዶቼ ቬሌ ራዲዮ፣ ሀና ደምሴ፣ ለንደን።